ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻችሁ። የረቡዕ ነሐሴ 21 2006 ዓ ም ስርጭታችንን ይዤ ሳስተናግዳችሁ የማመሸው ሄኖክ ሰማእግዜር ነኝ። በኢትዮጵያ የሚገኙ ስደተኞች ቁጥር ከ600 ሺህ በላይ መሆኑን የተባበሩት መንግስታት ድርጅት አስታወቀ። በምዕራብ አፍሪካ ሀገሮች የከፋ የጤና ቀውስ እያስከተለ ያለው ኢቦላ በሽታን የተመለከተ ዘገባም በሐኪሞን ይጠይቁ፣ እንዲሁም በግብርና ዝግጅት ስለ እንስሳት እርባታ የተሰናዱ ዝግጅቶች አካተናል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል አብራችሁ እንድታመሹ እንጋብዛለን። አሁን የምሽቱን ዜናዎች እናሰማለን። ቆንጅታዬ ጤና ይስጥልኝ እንደምናመሻችሁ አንድ ከሰሐራ በታች ከሚገኙ የአፍሪካ ሀገሮች የተነሱ ህገወጥ ስደተኞችን የጫነ አነስተኛ መርከብ ባለፈው ሳምንት በደረሰበት አደጋ ባህር መስጠሙ ተዘግቧል። የሊቢያ የእርዳታ ሰጪ ጓዶች እስካሁን የ170 ሰዎችን አስከሬን አግኝተው ማውጣታቸውም ታውቋል። ከሰለባዎቹ መካከል የኤርትራና የኢትዮጵያ ስደተኞች እንደሚገኙበት ተነግሯል። በሶስት ሰዓቱ ዜና አጠር ያለ ዘገባ ይኖረናል። ሴራሊዮን ውስጥ የኢቦላ ወረርሽኝ ቫይረስ የያዛቸው የዓለም የጤና ድርጅት ሰራተኛ ጀርመን ገብተዋል። በሴራሊዮን በሚገኝ ቤተ ሙከራ ስራ ላይ እንዳሉ ቫይረሱ የተላለፈባቸው ሴኔጋላዊው የበሽታዎች ስርጭት ባለሙያ ዛሬ ነው ወደ ጀርመኗ ሃምቡርግ ከተማ የተወሰዱት። የዓለም የጤና ድርጅት የእሳቸውን መታመም ተከትሎ የሴራሊዮኑን ቤተ መዝጋቱ መዝጋቱና ሰራተኞቹን ማስወጣቱ ታውቋል። የኢቦላ ወረርሽኝ በምዕራብ አፍሪቃ መዛመት ከጀመረበት ካለፈው መጋቢት ወዲህ ከ1400 የሚበልጡ ሰዎችን ገድሏል። ቢያንስ 2000 የታመሙ ሰዎች አሉ። እስራኤልና የጋዛ ሰርጥ አዲስ የደረሱት ተኩስ አቁም ሙሉ ቀን በዋለበት በዛሬው ዕለት ረጋ ብለው ውለዋል። የእስራኤል የጦር ሰራዊት ከጋዛ በኩል የተተኮሰ ሮኬት አለ አላለም በፍልስጤሞች ግዛት ላይም ያደረሰው የአየር ጥቃት የለም። ተኩስ አቁሙ ስራ ላይ የዋለው ትናንት ማክሰኞ ማታ ሲሆን በሁለቱ ወገኖች መካከል የቆየው ውጥረት ጦርነት ቀስቅሶ ከ 2 ሺ አንድ መቶ የሚበልጡ ፍልስጤማውያን ተገድለውበታል። ከእስራኤል በኩል ደግሞ 69 ሰዎች ከመካከላቸው ከአምስቱ በስተቀር ወታደሮች የሆኑ ተገድለዋል። ሁለቱን ወገኖች ያፈራረመቻቸው ከአሁን ቀደም ተፈርመው ዳር ያልደረሱትን ስምምነቶች ስታዋውል የቆየችው ግብጽ መሆኗ ይታወቃል። የሶሪያው ጦርነት ቁጥር ስፍር የሌላቸው ተዋናዮችና የግንባር መስመሮች ያሉት ግጭት ሆኗል ሲል የተባበሩት መንግስታት ድርጅት ተናገረ። የመንግስቱ ኃይሎችና የተለያዩ ተቃዋሚዎቹ በሰብና ላይ ወንጀል እየፈጸሙ ነው ሲልም የተባበሩት መንግስታት ድርጅት አስታውቋል። የድርጅቱ የሶሪያ መርማሪ ኮሚሽን ዛሬ ባወጣው አዲስ ሪፖርት ግጭቱ በሶሪያ ግዛት ብቻ የተወሰነ እንዳልሆነ በመግለጽ በአካባቢው ላይ እያደረሰ ያለውን አንድምታ አጉልቶ ዘርዝሯል። የኮሚሽኑ ሊቀመንበር ፓውሎ ፒንሄሮ በሰጡት ቃል በምስራቅ ሶሪያና በሰሜንና በምዕራብ ኢራቅ ስፋት ያለው ግዛት የተቆጣጠሩት እስላማዊ መንግስት ነውጠኞች ጉዳይ ትኩረት እንዲያገኝ ጠይቋል። ቡድኑ በያዛቸው አካባቢዎች ደግሞ የደቀነውን አደጋም ዘርዝረው አስረድተዋል። የኮሚሽኑ ሊቀመንበር ዩክሬን ተጨማሪ የሩሲያ ወታደሮች ሀገሬ ድንበር ዘልቀው ገቡ ስትል አስታወቀች። አምስት የሩሲያ ብረት ለበስ የእግረኛ ጦር ማጓጓዣ መኪናዎችና አንድ የጭነት መኪና አምቦሲቭካ የምትባል የምስራቅ ዩክሬን ከተማ ገቡ ሲል ያስታወቀው የዩክሬን የጦር ሰራዊት ነው። ዩክሬን ይህን የተናገረችው የሩሲያ ወታደሮች በዩክሬን ግዛት መያዛቸውን ክሬምሊን አምኖ መግለጫ ማውጣቱን ተከትሎ ነው። እንደ ክሬምሊን አባባል ወታደሮቹ ዩክሬን ግዛት የገቡት በስህተት ነበር። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1430 መካከለኛ ሞገድ እንዲሁም በናይል ሰዓት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማግዜር ነኝ። በኢትዮጵያ ከ600 ሺህ በላይ ስደተኞች እንደሚገኙ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ጽህፈት ቤት ዩኤንኤችሲአር ቃል አቀባይ ገለጹ። ኢትዮጵያ በአህጉሪቱ ከፍተኛ ቁጥር ያለው ስደተኛ እንደምታስተናግድም ታውቋል። ኮሚሽኑ ከፍ ያለ የበጀት እጥረት እንዳለበት ገልጾ ከዓለም አቀፉ ማኅበረሰብ እርዳታ ተማጽኗል። መለስካቸው አመሃ ዝርዝሩን ከአዲስ አበባ አድርሶናል። የአፍሪካ አዲስቷ ሀገር ደቡብ ሱዳን ነጻነቷን አውጃ ዜጎቿ በቅጡ አገራዊ ነጻነታቸውን ሳያጣጠሙት ካለፈው ጥር ወር ጀምሮ አሰቃቂ በሆነ የእርስ በርስ ጦርነት ተዘፍቀዋል። በዚህ የእርስ በርስ ጦርነት ምክንያት ደቡብ ሱዳናውያን በየአቅጣጫው እየፈለሱ መሆናቸውም በዓለም አቀፍ መገናኛ ብዙኃን በሰፊው እየተዘገበ ነው። ደቡብ ሱዳናውያን ባያሌ ቁጥር ከሚጎርፉባቸው የጎረቤት አገሮች አንዷ ኢትዮጵያ ናት። በኢትዮጵያ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ጽሕፈት ቤት ቃል አቀባይ አቶ ክሱት ገብረ እግዚአብሔር እንደሚሉት በአሁኑ ጊዜ አገሪቱ በአፍሪካ ውስጥ ከፍተኛውን የስደተኞች ቁጥር የምታስተናግድ ከመሆኗ በተጨማሪ ከእነዚህ ስደተኞች መካከልም አብዛኛዎቹ ደቡብ ሱዳናውያን ናቸው ይላሉ። አብዛኛውን ቁጥር ወይም ወደ አርባ በመቶ የሚሆነውን ቁጥር የያዙት ደቡብ ሱዳናውያን ናቸው። ቀጥሎ ሶማሊያውያን አሉ። ወደ 245000 የሚጠጉ ኤርትራውያን ዘጠና ዘጠኝ ሺህ ይሆናሉ። ከዛም የሱዳን ስደተኞች አሉ ወደ ሰላሳ አምስት ሺህ የሚጠጉ እና በትላልቆቹ ቁጥር የያዙት እነዚህ ናቸው። ይሄም ቁጥር ስድስት መቶ ሰላሳ ሺ የተባለ ቁጥር ኢትዮጵያን ከአፍሪካ የመጀመሪያ ወይም ትልቋ የስደተኛ አስተናጋጅ ሀገር አድርጓታል። አቶ ክሱት እንዳብራሩት የደቡብ ሱዳን ስደተኞች በአጭር ጊዜ ነው ቁጥራቸው ከሌሎች ማለትም ከሶማሊያና ከኤርትራ ከሚመጡ ስደተኞች ቁጥር የበለጠው። ይሄ ደግሞ በኮሚሽኑ በየት ላይ ከፍተኛ ተጽዕኖ እንዳሳደረ ይናገራሉ። በእሳቸው አባባል እንኳን በከፍተኛ ቁጥር አዳዲስ ስደተኞች ተጨምረው ቀርቶ በፊትም ለነበሩት በቂ በጀት አልተገኘም ነበረ። ስለዚህ ይሄ በነበረብን ጫና ላይ ተጨማሪ ጫና ነው ያደረሰብን። ምክንያቱም ለነበሩት ስደተኞችም በቂ ገንዘብ አላገኘንም። ለምሳሌ እንደው ለማሳያ ያህል በ2014 አጠቃላይ ከደቡብ ሱዳን ውጪ አንድ 60 ሺህ የሚሆን ደቡብ ሱዳን ስደተኞች ነበሩን ግን ከነሱ ውጪ ለነበሩት ስደተኞች ወደ 200 ሚሊዮን ዶላር በጀት ነው የጠየቅነው። እስካሁን ልናገኝ የቻልነው 96 ሚሊዮን ነው፣ ከግማሽ በጣም ያነሰ። ቃል አቀባዩ እንደገለጹት የአሁኑ ሁኔታ የፈጠረው ችግር ኮሚሽኑ ከሌሎች ዓለም አቀፍ ምግባረ ሰናይ ድርጅቶች ጋር በመሆን አዲስ በጀት እንዲጠይቅ አስገድዶታል። አሁን ደግሞ ይሄ ነገር ሲፈጠር የኔክሲያር ብቻ ሳይሆን አብረውት የሚሰሩ የምግባረ ሰናይ ተቋማት ጋር በመተባበር 210 ሚሊዮን ተጠየቀ። ለዚህ ለደቡብ ሱዳን አስቸኳይ ስራ እስካሁን የተገኘው ከዚህ ውስጥ 31 በመቶ ብቻ ነው። ስለዚህ በሪሶርስ አሎኬሽንም በማገዝ ደረጃም በጣም ትልቅ ተጽዕኖ ፈጥሮብናል። ስለዚህ ትኩረታችን ሁሉ ወደ ህይወት አድን ነው የሚያተኮረው። በአሁኑ ጊዜ ደግሞ ያለው ከባድ የክረምት ዝናብ የአስቸኳይ ጊዜ እርዳታውን ስራ ይበልጥ አክፍቶታል። አቶ ክሱት ገብረ እግዚአብሔር ከዚህ ከክረምቱ ጋር ከማየል ጋር ተያይዞ በጣም ችግር የሆነብን የጎርፍ አደጋ ካምፖቻችን በጎርፍ እየተጠ ያሉት ምክንያቱም መሬቱ ጋንበላ አካባቢ በአብዛኛው ረባዳና ለጎርፍ ተጋላጭ የሆነ አካባቢ ነው እና በቅርብ ጊዜ በተለይ አንድ ካምፕ በጣም ተጠቅቶብናል። ሌሎችም እንደዚሁ ጊዜያዊ መጠለያ ቦታዎች ነበሩ፣ እነሱም ተጠቅተዋል እና ይሄ ራሱ በአደጋ ላይ አደጋ ነው የደቀነብን። ስለዚህ በዚህ ላይ ርብርብ ነው ያለነው። ይህንን የበጀት እጥረት በመንግስታቱ ድርጅት የስደተኞች ኮሚሽን የኢትዮጵያ ጽህፈት ቤት የሚሞላው በተጠባባቂነት ከያዘው ገንዘብ እንደሆነ አቶ ክሱት ያብራራሉ። ይህም ቢሆን ከለጋሾች ገንዘብ ሲገኝ መተካት ይኖርበታል ይላሉ። የኮሚሽኑ ትኩረት በአሁኑ ጊዜ በሕይወት አድን ሥራዎች ላይ ቢሆንም፣ ሁልጊዜም የትምህርትና የጤና አገልግሎቶች መስጠቱን ማቋረጥ አይቻልም። ዞሮ ዞሮ ኮሚሽኑ ለስደተኞቹ የሚሰጠው እንክብካቤ የተንጠለጠለው በዓለም አቀፉ ማህበረሰብ ቸርነት እንደሆነ አቶ ክሱ ታጥብቀው ያስገነዝባሉ። ለእነዚህ ስደተኞች እስከ ዛሬ ምግብ የሚያቀርበው የዓለም ምግብ ፕሮግራም እንደሆነ ያስታወሱት አቶ ክሱት፣ ይህም እጅግ አሳሳቢ ሁኔታ ላይ እንደሚገኝ ይፋ አድርገዋል። አሁን የዓለም ምግብ ፕሮግራም ገንዘብ ስለሌለው እስከ መስከረም እንደ ፈረንጆች አቆጣጠር እስከ መስከረም መጨረሻ ድረስ ብቻ ነው ስደተኞች መመገብ የሚችለው ብለዋል። ይሄ በጣም አደጋ ነው፣ ትልቅ አደጋ ነው እና እነዚህ እነዚህ ተዳምረው ችግሩ በጣም ከመባባሱ በፊት የዓለም አቀፍ ህብረተሰብ እንግዲህ የተለመደው ምላሹን ይሰጠናል ብለን እንጠብቃለን። ግጭቱ ከሰባት ወራት በፊት በደቡብ ሱዳን ከተጀመረ አንስቶ እስከ ዛሬ ድረስ በየቀኑ በአማካይ 800 ሱዳናውያን ወደ ኢትዮጵያ ይገባሉ። ከኤርትራ ደግሞ በወር በአማካይ ወደ 2000 የሚሆኑ ስደተኞች ወደ ኢትዮጵያ እንደሚገቡም ቃል አቀባዩ ለቪኦኤ ተናግረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ1431 መካከለኛ ሞገድ የሚተላለፈው ስርጭት እስከ ምሽቱ አንድ ሰዓት ተኩል ድረስ ይቀጥላል። የግብርና ዝግጅት ሲሆን የሚከተለው ሰለሞን አባተ በእንስሳት እርባታ ዙሪያ ያሰናዳው ዘገባ ይቀርባል። የእንስሳትን እድገት ለማሻሻል በሚል አገልግሎት ላይ የዋሉ አንቲባዮቲክ ወይም ጸረ ተሕዋስያን መድኃኒቶች ምርትና ስርጭት እንዲቆም የዩናይትድ ስቴትስ ተቆጣጣሪዎች ለአምራች ኩባንያዎቹ ጥያቄ እያቀረቡ ነው። ተቺዎች ለተራዘመ ጊዜ እንደሚሉት ይህ አሰራር በዓለም አቀፍ ደረጃ ለሚስተዋለው የበሽታዎች መድኃኒትን የመቋቋም ቀውስ አስተዋጽኦ እያበረከተ ነው። በዓለም ዙሪያ ያሉ ግዙፎቹ የእንስሳት እርባታ ድርጅቶች የሚያረቧቸው እንስሳት ጤናማ እንዲሆኑና በአነስተኛ መኖም የተሟላ እድገት እንዲኖራቸው ለማድረግ አነስተኛ መጠን ያላቸውን ጸረ ተህዋስ መድኃኒቶች ይሰጧቸዋል። የማኅበረሰብ ጤና ባለሙያዎች ይህንን አሰራር አጥብቀው የሚቃወሙትና እንዲቆምም የሚጠይቁት ባክቴሪያ ራሳቸውን መከላከያዎችን ማበጀት እንዲችሉ ዕድልና ጊዜ ይሰጣቸዋል፣ የበሽታ መከላከያ ወይም ሕክምና መድኃኒቶችም ለሰዎች እንዳይሰሩ እያደረጉ ነው ከሚለው ድምዳሜያቸው በመነሳት ነው። አዲሱ እርምጃ እነዚህን አሰራሮች ወይም ጸረ ተሐዋስያን መድኃኒቶቹን ለእንስሳቱ የመስጠት ልማድ ያስቀረዋል ተብሎ ታስቧል። ምናልባት መድኃኒቶቹን ለእንስሳቱ መስጠት የግድ አስፈላጊ ሆኑ በሚገኝበት ጊዜ የእንስሳት ሐኪምን ትዕዛዝ መያዝ የግድ ይሆናል ይላሉ። የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር መስሪያ ቤቱ ምክትል ኮሚሽነር ማይክል ቴይለር በእነዚህ ለውጦች መሠረት የይሁንታ ፈቃድ የሚሰጣቸው አጠቃቀሞች ያነሱ ይሆናሉ። ቀሪዎቹ አጠቃቀሞች ሁሉ በጠበቀ ቁጥጥር፣ በጀርሞች መድኃኒትን የመቋቋም አዝማሚያ ላይ ጫና በማደርሱበት መንገድ የሚሰራባቸው ይሆናሉ። እነዚህ ለውጦች በፈቃደኝነት የሚተገበሩ የመሆናቸው ነገር ግን ብዙዎችን የፌዴራሉን የምግብና የመድኃኒት ቁጥጥር መስሪያ ቤት ተቺዎችን አበሳጭተዋል። ቴይለር እንደሚሉት እንዲህ አይነቱ አካሄድ የተራዘመና የተወሳሰበውን የመቆጣጠሪያ ደንብ ከማውጣት አካሄድ ይልቅ ለሚፈለገው ግብ አቋራጭ መንገድ ነው ብለው ያምናሉ። ነገር ግን ይላሉ ቴይለር አክለው፣ ኩባንያዎቹ በራሳቸው በጎ ፈቃድ ለውጦቹን ተግባራዊ የማያደርጉ ከሆነ የምግብና የመድኃኒት አስተዳደሩ ኤፍዲኤ በመህፃር አስገዳጅ መመሪያ ለማውጣት ይገደዳል። ይህ የኤፍዲኤ እርምጃ ጥሩ የመጀመሪያ እርምጃ ነው ብለውታል የአሜሪካው የተላላፊ በሽታዎች መከላከያና መቆጣጠሪያ ማህበር አባል የሆኑት ሐኪም ድሚትሪ ድሪኮንያ ይህ የበጎ ፈቃድ ጥረት በመላ ኢንዱስትሪው ተቀባይነት ካገኝና ሁሉም ስራ ላይ ከዋለው በመሰረቱ የሚፈለገው የመጀመሪያውና እንዲያውም የመጨረሻውም እርምጃ ሊሆን ይችላል። አሁን ያ ሁኔታ ይፈጠራል። እኔ የራሴ ጥርጣሬዎች አሉኝ። አንዳንድ መድኃኒት አምራች ኩባንያዎች አዲሱን ለውጥ ለመቀበልና ተግባራዊ ለማድረግም ተስማምተዋል። የብሔራዊው የአሳማ ሥጋ አምራቾች ምክር ቤት ዋና የእንስሳት ሐኪም ሊዝ ዋግስትሮም የእርሳቸው ድርጅት ለውጦችን ተግባራዊ ለማድረግ ዝግጁ መሆኑን ተናግረዋል። በእርግጥ ይላሉ ዋግስትሮም፣ ውጤታማነታችን በተወሰነ ደረጃ ሊቀንስ ይችላል። አንዳንድ እንስሳት በምንፈልገው ፍጥነት ላያድጉ ይችላሉ ወይም ደግሞ ሙሉ ክብደታቸው ላይ ለመድረስ ብዙ መኖ ሊያስፈልጋቸው ይችላል። ጸረ ተሐዋስያን መድኃኒቶቹን ባለመጠቀማቸው ወይም መጠቀማቸው በመቀነሱ ምክንያት የሚታመሙት እንስሳት ቁጥር ሊጨምር እንደሚችልም ዶክተር ዋግስትሮም አመልክተዋል። አንዳንዶቹ ለውጦች የሚያስከትሉት የዋጋ ለውጥ ይኑር አይኑር፣ ይወደድ ወይም ይርከስ፣ ዋግስትሮም ለመናገር አልፈለጉም። አሜሪካ ድምፅ ሬዲዮ ጣቢያ የመጨረሻው ዘገባችን ሐኪሞን ይጠይቁን፣ ሐኪሞን ይጠይቁ ለምሽቱ በአንድ ወቅታዊ አነጋጋሪ የበሽታ አይነት ምንነት፣ ጠባይና ተፈጥሮ እንዲሁም የጥንቃቄ እርምጃዎች ዙሪያ የተጀመረ ተከታይ ልዩ ዝግጅት ነው ይዞ የቀረበው። የሕመሙ አይነት ኢቦላ ነው። ሙያዊ ማብራሪያውን የሚሰጡን ዶክተር ዳውድ ሰይድ ሲራጅ በዚህ በዩናይትድ ስቴትስ በምስራቅ ካሮላይና ዩኒቨርሲቲ የተላላፊ በሽታዎች ሕክምና ክፍል ተባባሪ ፕሮፌሰርና የፕሮግራሙ ዲሬክተር ናቸው። ዶክተር ዳውድ በዚያው በምስራቅ ካሮላይና ዩኒቨርሲቲ የዓለም አቀፍ ጉዞ ማዘጋጃ ሕክምና ክሊኒክ ዳይሬክተር ሆነውም ይሠራሉ። የተከታታይ ፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱንም ዝግጅት ባለፈው ሳምንት ቅንብሩ በተለይ በቫይረሱ ከአንድ ሰው ወደ ሌላ ሰው ሊተላለፍ ስለሚችልበት የተነሳውን ነጥብ መለስ ብሎ በማስታወስ ይጀምራል። ዶክተር ዳዊት ይሄን ኢንኩቤሽን ፔሪድ ብለው የገለጹት አንድ ሰው ለቫይረሱ ከተጋለጠበት ሰዓት የበሽታ ምልክት እስከሚታይበት፣ ነገር ግን የበሽታው አምጪ ህዋስ በሰውነቱ ያለበት ጊዜ ነው። ለሌሎች ህመም አይነቶችም እንደሚሰራው፣ አዎ ለብዙ በሽታዎች ኢንኩቤሽን ፔሪድ የምንለው ነገር ይሰራ። ለተላላፊ በሽቶች ምክንያት ምንድን ነው? አንድ ሰው ሲጋለጥ ለበሽታ፣ ወላ ለማሌሪያም ቢሆን ለሌላ ህመም፣ ኢቦላ ብቻ አይደለም የሚገባው የቫይረስ ወይም ፓራሳይት ብዛት በጣም ጥቂት ነው። በዛን ጊዜ ፓራሳይቱ ሰውነት ገብቶ ተራብቶ መቹር አድርጎ ህመም እስከሚያደርስ ድረስ ያለው ጊዜ በሽተኛው ምንም አይነት ምልክት ሊኖረው ይችላል። አሁን ከህመም ህመም ይሄ ኢንኩቤሽን ፔሪድ የምንለው ጊዜ ይለያያል። አሁን የኢቦላ ቫይረስ ከሁለት ቀን እስከ ሀያ አንድ ቀን ሊሆን ይችላል። በአማካይ ወደ አንድ ሳምንት ነው። አንዳንድ ሰዎች ላይ በጣም ቶሎ ህመሙ ይጀምራል ማለት አንዳንድ ግን እስከ ሶስት ሳምንት ድረስ ምንም አይነት ምልክት ሊኖራቸው ይችላል የኢቦላ ህመም አንዱ ጥሩ ነገር ምንድን ነው? እነዚህ ኢንኩቤሽን ፔሪድ ላይ ያሉ ሰዎች ህመሙን ማስተላለፍ አይችሉም። ምልክታቸው መታየት እስከሚጀምር ድረስ ማስተላለፍ ስለማይችሉ ምንም እንኳ አንድ ሰው ለነዚህ በሽታዎች ተጋልጦ ታሞ ሊሆን ይችላል ብለን ብንጠረጥረውም ራሱ ምልክት እስከሚያሳይ ድረስ ስለማያስተላልፍ ለብቻው ማድረግ የሚያስፈልግ አይደለም። ልክ ምልክት ሲጀምራቸው ነው መገለል ያለባቸው፣ ኳራንቲን የምንለው ተገልለው ህመሙ ነው አይደለም፣ የሚለው ምርምር እስከሚጣራና እስከሚረጋገጥ ድረስ ለብቻቸው መቆየት ያለባቸው። በሽታው በስፋት ወደ ተሰራጨባቸው አካባቢዎች ሄዶ የተመለሰ አንድ ሰው ወይም ከዚያ የመጣ አንድ ሰው ለበሽታው የመጋለጥ እድል አለውና ያ ሰው ለቫይረሱ ቢጋለጥ እንኳን ምልክት እስካላሳየ ድረስ ለአደጋ እንጋለጣለን የሚለው በጠቅላላ የሚሰማን አይነት የሩቅ ስጋት አስፈላጊ ያለመሆኑን በአንጻሩ ግን ክትትል ማስፈለጉን ወይም መጠየቁን ነው አጽንኦት ሰጥተው እየገለጹ ያሉት። አዎ ይሄ በጣም ትልቁ ነጥብ ነው። አላስፈላጊ የሆነ ፍራቻም ህብረተሰብ ላይ መሰራጨት ከህመሙ ያላነሰ ጉዳት ነው የሚያመጣው እና ይሄን በጣም ክሊርሊ ማወቅ አለብን። ምልክት ካላሳየ ስለማያስተላልፍ አንድ ሰው ኢቭን ከላይቤሪያ ለምሳሌ በፍላይት ቢመጣ አንድ ሰው ነሰሰርሊ ኢቦላ ቫይረስ አለው ማለት አይደል። ምልክት ካለው ግን እና በተለይ ደግሞ የጉዞ ታሪክ ካለ በቅርቡ ወደ እነዚህ ህመሙ የተሰራጭባቸው አገሮች ላይ የተጓዘ ሰው ከሆነ በትክክል አቴንሽን ወስዶ እነዚህ ሰዎች ምርመራው እስከሚጨረስ ድረስ ለብቻቸው ማቆየት በጣም በጣም ወሳኝ ነው። አየ እነዚህ ተላላፊ ህመሞች እንደዚህ ኢቦላ፣ ሌሎችም ሊሆኑ ይችላሉ፣ ኢንፍሉዌንዛም ሊሆን ይችላል። ነገ አገሮች ውስጥ መግባታቸው አይቀርም። ትልቁ ነገር ምንድን ነው? ህብረተሰብ ሆስፒታሎች እና እንዲሁም መንግስት እንደዚህ ነገር ሊመጣ እንደሚችል አውቆ ጥንቃቄ ወስዶ ፖሊሲ የሚያወጡ ሰዎችም ፕሮቶኮል አውጥተው መጠበቅ በጣም ትልቁ ልዩነት ነው ከአገር አገር የሚታየው ይሄ ህመም አሁን ሁሉንም አገር የነካቸውን እኩል አይደለም የሚያጠቃው። ሆስፒታሎች ጠንካራ ሆነው ሲጠብቁ የህክምና ባለሙያዎች በደንብ ራሳቸውን መጠበቅ የሚችሉበት የመከላከያ መሳሪያዎች ኖረው የተለየ ሆስፒታል ኖሮ እነዚህ በሽተኞች የሚለዩበት በትክክል የሚሰራ እንደዚህ የሚያደርግ አገር ህመሙ ቢገባም የመሰራጨት እድሉ በጣም ያነሰ ነው የሚሆነው። ነገር ግን ሰዎች በሽተኞችን ህመም ሲያሳዩ ቤታቸው የሚያቆዩ ከሆነ በጣም ስህተት የሆኑ ኢንፎርሜሽኖች የሚናዙበት ከሆነ አገር ውስጥ ግን ህመሙ በፍጹም ሊሞት አይችልም። ይሄ ነው እያየ ነው ያለ ነው። ይሄ ነው አሁን በላይቤሪያ የተከሰቱት ሁኔታዎች ይህ ነው። በቃ ትልቁ ነገር ዶክተር ዳውድ እርስዎ ከጉዞ ጋር የተያያዘ ህክምና ባለሙያም ኖት። ይሄ በሽታ ደግሞ በአብዛኛው ከጉዞ ጋር ተያይዟል። ከአንድ አካባቢ ወደ ሌላ ጋር የመሰራጨት እድሉ ለበሽታ ወይም ለቫይረሱ የተጋለጡ ሰዎች መጓጓዝም ጋር ተያይዞ ጥንቃቄዎችን በዛው መልኩ ይደረጋሉና፣ በሁለት ደረጃ እንመልከት። በአንድ በኩል የጉዞ አስገዳጅ ሁኔታ ያለባቸው ሰዎች በተጨባጭ ሊያደርጉ የሚችሉት ጥንቃቄ አለ። አለመሄድ ዋናው አማራጭ እንዳለ ሆነው የግድ የሚሄዱ ከሆነ ምን አይነት ነገሮችን ሊያደርጉ ይችላሉ? ከጉዞ ጋር የተያያዙ ተቋማትንም ይመለከታል። የራሳቸውን ጥንቃቄ ዝግጅት ያደርጋሉ፣ ግን ምን መታሰብ አለበት? አዎ እነዚህ በጣም ጥሩ ጥያቄዎች ናቸው። ኢንተርናሽናል ትራቨል ክሊኒክ ውስጥ አንዱ ትልቁ ስራ የምንሰራው ምንድን ነው? ወደ ኢንተርናሽናል ጉዞ የሚዘጋጁ ሰዎችን ለአገሩ ስፐሲፊክ የሆነ ምክርና ቅድመ ሕክምና እንደ ቫክሲን መስጠት ማለት ነው መከላከያ ክትባት ያ ክትባት መስጠትም እንደማለት ነው። እና በዚህ ምክንያት ይሄ ኢቦላ ቫይረስ ትልቅ ኢሹ ሆኖ በትራቨል ክሊኒኮች ወይም ደሞ የጉዞ ማዘጋጃ ክሊኒኮች ውስጥ ትልቅ ኢንፎርሜሽን እየተካፈለ ነው። አሁን እንደዚህ አይነት ነገር ሲመጣ ተጓዦችን እንከፋፍላቸዋለን እንዳልከው ኤግዛክትሊ ለቫኬሽን የሚሄድ ቤተሰብ፣ ለጥየቃ የሚሄድ መሄድ ነው የሌለበት ምክንያቱ ሁሉ ጊዜ እንደዚህ አይነት አጋጣሚዎችን መቀነስ መቻል አለብን ምክንያቱ ይሄ ነገር መተላለፍ እድሉ በጣም ሰፊ ስለሆነ በአየር እንኳ ባይተላለፍም በመነካካት የሚተላለፍ ስለሆነ ማንኛውም የተጓዘ ትልቅ የሚሆን ትንሽ ሪስክ ይኖረዋል ማለት ነው አደጋ ነገር ግን መጓዝ አስፈላጊ የሆነበት ጊዜ ደግሞ ያጋጥማል ለምሳሌ የሲዲሲ ሰራተኞች ይጓዛሉ እዛ ይሄንን መንግስቶችን ለማገዝ የዩናይትድ ስቴትስ የበሽታዎች መቆጣጠሪያ አ ትራቭለር ይዘው የሚጓዙ አየር መንገዶች እንደ ኢትዮጵያ አየር መንገድ ሊሆን ይችላል፣ ሌሎች አየር መንገዶች ሰራተኞች ይጓዛሉ። አገሮች ኢንፌክሽን እንደዚህ ገባ ተብሎ ኢኮኖሚና ሁሉም እንቅስቃሴ መቆም የለበትም፣ ትክክልም አይደለም። የፓኒክ እና የኢኮኖሚ ጭንቀቱ ከህመሙ የባሰ ችግር ሊያመጣ ይችላል፣ በአገሪቷ ላይም በሌሎቹ አካባቢ ባሉ ህብረተሰቦች። ምክንያቱ ህብረተሰቡ ምንም አይነት ኢኮኖሚካል እንቅስቃሴው በሙሉ ከተገታ ከህመሙ ያላነሰ ከፍተኛ ተጎጂም ሊሆን ይችላል። የአገር እና ይሄ እንደዚህ አይነት እስከዚህ ደረጃ መድረስም አያስፈልግም። ምክሮችን መከታተል ያስፈልጋል። ደብሊዩ ኤችኦ የሚያወጣው ምክር አለ፣ በየቀኑ እንደ የአሜሪካው ሲዲሲ ያልከው ተላላፊ በሽታዎች መቆጣጠሪያ ማዕከል የሚያወጣው ምክሮች አሉ፣ መስማት አለ። ለምሳሌ በጣም ይሄ ከቁጥጥር ውጭ ከሆነና ማንኛውም እንቅስቃሴ መገታት አለበት ካለ እሱን መስማት ነው። እንደዛ እስከሚሆን ድረስ ግን ማድረግ ያለበት እነዚህ መሄድ ያለባቸው መቅረት የማይችሉ ሰዎች ማድረግ ያለባቸው ምንድን ነው፣ የህመሙ የመተላለፊያ ነገሮች በትክክል አውቀው እነዚህን ነገሮች ለመግታት መንቀሳቀስ ነው። አሁን ለምሳሌ ኢቦላ ቫይረስን ካየህ አሁን ደም፣ የተነካኩ የሕክምና መሳሪያዎች፣ ከሰውነት የሚወጡ ፈሳሾች ተቅማጥ ሊሆን ይችላል፣ ትውከት ሊሆን ይችላል፣ ስዌት ላብ ሊሆን ይችላል ወይ ደግሞ የሞተን ሰው በደንብ በሚገነዝበት ጊዜ ሊሆን ይችላል የሚተላለፈው። እንደውም በጣም የታመመ በሽተኛ ከሆነ ወይ ደግሞ የሞተ ከሆነ የቫይረስ ብዛቱ በጣም ብዙ ስለሆነ የመተላለፍ እድሉም እንደዚሁ በጣም ሰፊ ነው እና እነዚህ ሰዎች ማጓጓዝ፣ ማንቀሳቀስ በሚደረግበት ጊዜ በጣም ከፍተኛ ጥንቃቄ ማድረግ ያስፈልጋል። ጥንቃቄ የሚጀምረው ምንድን ነው? አላስፈላጊ የሆነ ሰው የተከለሉበት ክፍል ውስጥ መግባት የለበትም። ከዛ ነው የሚጀምረው። የሚንቀሳቀሰው ሰው ቁጥር መቀነስ መቻል አለበት። በጣም አስፈላጊ የሆኑ ምርመራዎች ብቻ ናቸው መደረግ ያለባቸው። ራጅ የሚያስፈልግ ከሆነ ሁለተኛ ጥያቄ መጠየቅ አለበት። በጣም አስፈላጊ ነው ወይስ መቅረት ይችላል? ደም ወስዱ። ሰዎች የሚገቡት ብዛታቸው መቀነስ መቻል አለብን አዝ ማች አስ ፖስብል። ከዛ ውጭ ምንድን ነው፣ እነዚህ ፕሮቴክቲቭ ጊርስ የምንላቸው አሉ፣ ለመከላከያ መሳሪያዎች መሳሪያዎች ማንኛውም ሆስፒታል በኢትዮጵያም ደረጃ ቢሆን ነው የምናገረው ማሰብ አለበት። እንዴት ነው ይሄ ነገር ቢመጣ እኛ ጋር የምንቆጣጠረው? ብለ አሁን ነው ምንም ነገር ህመሙ ሳይደርስ የህክምና ባለሙያዎችና መንግስት መስራት ያለባቸው። አንዴ ከገባ በኋላ የህብረተሰቡ የመደናገጥ ለበል ወደ ላይ ስለሚወጣ እንደዚህ አይነት በጣም ረጋ ብለህ አስበህ የሚደረጉ ነገሮች ጊዜ አይኖራቸው። አሁን ግን ምንም ነገር ሳይኖር በተለይ በተለይ አዳጊ አገሮች እንደዚህ አይነት እንቅስቃሴ አድርገው ማያውቁ አገሮች ቁጭ ብለው ኮሚቴም ቢሆን ፈጥሮ ማሰብ መቻል አለባቸው። ምንድን ነው ቀላሎች ናቸው መሳሪያዎቹ። በሽተኛው ጋ ግንኙነት የሚፈጥር የጽዳት ሰራተኛ ሊሆን ይችላል ቤቱ ሊያጸዳ የሚገባ ኤሌክትሪሺያን ሊሆን ይችላል፣ ኤሌክትሪኩን ሊያስተካክል የሚገባ ሐኪሙ ነርሱ ማንኛውም ዛ ክፍል ውስጥ ገብቶ የሚወጣ ሰው ግላብ አለ እንደመነጸር አይን የሚሸፍን ፕላስቲክ፣ ልብሱ ደግሞ ውሀ ማያ በሰብሰው መሆን አለበት። አዘርዋይስ ቮሚት ቢኖር ትውከት ቢኖር ወይም ተቅማጥ ቢኖር በስብሰው ወደ ሰውነት ሊገባ ሰብ እና በላስቲክ የተሰራ መሆን አለበት፣ እና ቀላል ነው። ማምረትም ይቻላል። የትኛውም አገር ሊኖረው ይችላል። እንዳውም ይሄ እድለኝ ይችላል ምንድን ነው አይደለም በጣም ሶፊስቲኬትድ የሆነ ቴክኖሎጂ የሚጠይቅ አይደለም። ጫማውም ቢሆን ቦቲ ፕላስቲክ ማድረግ ማለት ነው። ሌላ ነገር የለው። ረዘም ያለ ቦት ጫማ ምንም አይነት ውሃ ሊያፈስ የማይችል ማሰሪያ የሌለው እንደዚህ አይነት ነገሮች በሙሉ ተቀምጠው ዲስፖዘብል መሆን የለባቸው ተደርጎ እንደገና ተመልሶ አውቶክሌፕ ተደርጎ በትክክል ሀንድል ተደርጎ ተመልሶ እንደገና ሩሙ ላይ ይህንን ማድረግ ካልቻልን ሁል ጊዜ ይሄ ህመም አንዴ ቢገባ ልክ እንደ ላይቤሪያ፣ እንደ ጊኒና እንደ ሴራሊዮን ማቆም ነው የሚያቅተው። እና ማንኛውም ሰራተኛ ደግሞ እንደዚህ ወደዛ የሚጓዘው እንደ አየር መንገድ ሰራተኛ ምናምን ምልክት እስከሌለው ድረስ እንዳልኩህ ነው፣ ምንም አይነት ችግር የለም። ስለሆነ ንግዱንና ኢኮኖሚውን ኮምፕሊትሊ ሲዛርጉ ማለት አይቻልም። ስለሆነ እንቅስቃሴው ይቀጥላል፣ ግን እነዚህ ሰዎች ለየት ያለ ጥንቃቄ ማድረግ አለባቸው። ማንኛውም ምልክት በትኩሳትም ይሁን የቅርጥማቱም፣ የትውከቱም ይሁን የራስምታቱ እንደዚህ ሲኖር እንደ ድሮ ሁሌ የሚያጋጥመኝ ነው ብሎ ዲስሚስ ማድረግ ሳይሆን ትክክለኛውን ጥንቃቄ ወስዶ ምርመራው ተደርጎ ሌላ ህመምም ከሆነ ምን መሆኑ ታውቆ እስከሚለይ ድረስ ከሰው ጋር አለመገናኘትን ህመሙ እንዳይተላለፍ መከላከል አስፈላጊ ጥንቃቄ ነው። መልካም፣ ጥንቃቄው አስቀድሞ ነው መደረግ ያለበት፣ ይሄ ሁሉ አሳሳቢ ሁኔታና ድንጋጤ ውስጥ ከመገባቱ በፊት ነው ያሉት። ሌሎች በርካታ ነጥቦችን የምንቃኛለን። ዶክተር ዳውድ ሰይድ ሲራጅ በምስራቅ ካሮላይና ዩኒቨርሲቲ የብሩዲ ጤና ሳይንስ ትምህርት ቤት የተላላፊ በሽታዎች ሕክምና ክፍል ዲሬክተር፣ እንዲሁም ዓለም አቀፍ የጉዞ ማዘጋጃ ክሊኒክ ኃላፊ፣ ለጊዜው አመሰግናለሁ። ጊዜር ስጥልኝ። አድማጮች በሌላ የኢቦላ ዜና በሙከራ ላይ በሚገኘው የኢቦላ መድኃኒት ሲረዱ ከነበሩት ሶስት አፍሪካውያን ሐኪሞች አንዱ ላይቤሪያዊ ዶክተር አብርሃም ቦርቦር ታርፈዋል። ዚማፕ በመባል በሚታወቀው በዚህ የሙከራ መድኃኒት በመታከም ላይ ሳሉ ያረፉት ዶክተር ቦርቦር የአገሪቱ ትልቁ ሆስፒታል ምክትል የህክምና ዲሬክተርም ነበሩ። ይህ በእንዲህ እንዳለ የዩናይትድ ስቴትስ የበሽታዎች መቆጣጠሪያ ማዕከል በእንግሊዝኛው ምህጻረ ቃል ሲዲሲ የዓለም አቀፍ ወረርሽኞች የመረጃ የምረጃ ባለሥልጣን ሪቤካ መሪል በላይቤሪያዋ የሎፋ አውራጃ የበሽታውን ስርጭት ክትትል አሰራር ለማሻሻል በሚያግዙ መንገዶች ላይ ለመሰማራት በወረርሽኙ ሽኙ ክፉኛ ወደጠቃቸው አገር አቅንተዋል። እስካሁን በወረርሽኙ የሞቱ የሞቱች ሰዎች ቁጥር ወደ አንድ ሺ አምስት መቶ መድረሱም ተመልክተዋል። አድማጮች ኢቦላ ላይ ትኩረት ያደረገው ተከታታይ የሐኪሞን ይጠይቁ ቅንብራችን ሆነ በሌሎች በርዕሰ ጉዳዩ ላይ ከባለሙያዎች ጋር ልዩ ትኩረት ሰጥተን የምናካሄዳቸው ውይይቶችና ትምህርታዊ ዝግጅቶች ይቀጥላሉ። አስተያየትና ጥያቄዎቻችሁን ላኩልን፣ ተሳተፉ። አድማጮች የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ አንድ ቃል ነው፣ ቪኦኤ ኒውስ ዶት ኮም ስላሽ አማሐሪክ ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም እንገኛለን። ቪኦኤ አምሐሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ22 እና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዚያው ፕሮግራሙን ከመራለን ኢሳይ ካባ ጋር በመሆን የመሰናበተው ሄኖክ ሰማግ ዘረኝ መልካም ምሽት ውሳት ነደደ።